i በግንቦት ሰባት ድርጅት ውስጥ በማንኛውም ሁኔታ ተሳትፋችኋል ተብለው የሽብር ክስ የተመሰረተባቸውን ዘጠኝ ሰዎች ጉዳይ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት ለሌላ አንድ ወር ጊዜ ቀጥሯል። ዝርዝሩን አበባየሁ ገበያው ታቀርባለች። በእነ ትንሳኤ በርሶ መዝገብ የተከሰሱ ዘጠኝ ሰዎች ጉዳይ ለበርካታ ጊዜያት በቀጠሮ ሲተላለፍ የቆየና ዛሬ ብይን ይሰጣል ተብሎ ሲጠበቅ እንደነበር ስማቸውን እንዳይጠቀስ የጠየቁ የፍርድ ቤት ምንጮ ቻችን አመልክተዋል። ዳኞች ባለመሟላታቸው ብይኑ አልተዘጋጀም በሚል ፍርድ ቤቱ ለፊታችን ታኅሣሥ ስድስት ቀጠሮ ሰጥቷል። ከተከሳሾቹ አራቱ ዳንኤል ተስፋዬ፣ ፍሬው ተክሌ፣ ኤርሚያ ጸጋዬ እና ቴዎድሮስ አስፋው በጠበቃ ስላልተወከሉ በቀጠሮ መራዘም ላይ ቅሬታ አቅርበዋል። በተጨማሪም ፍሬው ተክሌ የሚባለው ተከሳሽ በጽሁፍ ሊያቀርብ የነበረውን አቤቱታ ማረሚያ ቤቱ ከልክሎኛል ሲል አመልክቷል። የአቶ ፍሬውን ስሞታ የሰሙት ዳኛ ሁሉም ከአቅማችን በላይ ነው በማለት አቤቱታ አቅራቢዎች ጥያቄያቸውን እንዲያቆሙ ማዘዛቸውን ምንጮቹ ጠቁመዋል። ሌላኛው ተከሳሽ ቴዎድሮስ አስፋው በመቀጠል ቀድሞውንም ቢሆን የታሰርነው ሀሳባችንም በነጻነት በመግለጻችን ነበር። አሁን ፍርድ ቤቱ እንዳንናገር ሊከለክለን አይገባም ሲል ዳኛው ተቀብለው ምን ልታመጣ ነው ብለው መቆጣታቸውን እማኝ የነበረ ምንጫችን ገልጿል። ተከሳሽ ቴዎድሮስን በመቀጠል እኛ የምንታገለው ለእናንተም ጭምር ነው፣ በዚህ ፍትህ በሌለበት አገር ፍርድ ከማይሰጥ ዳኛ አንድኛውን እንደኛው እስረኛ ቢሆን ይሻላል ሲል መልሶላቸዋል። ሌላኛው ተከሳሽ ቴዎድሮስ ተክሌም ተከትሎ የዘገየ ፍትህ እንደሌለ ይቆጠራል ይባል የለ ሲል ዳኛው እዚያው ቆሞ ወደ ነበረ የፖሊስ ባልደረባ ዘውር ብለው መሳሪያ የያዝከው ህግ ለማስከበር አይደል እንዴ ማለታቸውን ችሎት ላይ የነበረው እማኝ አመልክቶ ዳኛው ለፖሊስ ባልደረባ ያንን እንዳሉ ታዳሚዎች መካከል የነበሩ ከተከሳሾቹ የአንደኛው እናት እግዚአብሔር ይፈርዳል ሲሉ መሰማታቸውን ገልጿል። አራቱ ተከሳሾች ከችሎቱ በፖሊስ እንዲወጡ ዳኛው አዘው፣ እግዚአብሔር ይፈርዳል ላሉት እናት ደግሞ ችሎት በመዳፈር ማስጠንቀቂያ መስጠታቸውን ምንጮች አመልክተዋል።